ወቅቱ ጥር ወር 1960 ዓ.ም ተምረት ነበር። እኔ አዲስ አበባ የገባሁት ወይም የደረስኩት! ዝናቡ እንደ ሐምሌና ነሐሴ ያለማቋረጥ ይዘንባል። አዲስ አበባ በባህር ዛፍና በደመና ውስጥ አድፍታ የተኛች መስላለች። እንኳን አራዳ መሃል ሆኖ እንጦጦ ተራራ ላይ ወጥቶም ጭራሽ አትታይም። ሕዝቡ ግማሹ በእግሩ ይሮጣል፣ አንዳንዱ ደግሞ በአውቶቡስ እና በሲቼንቶ አስር ሳንቲም እና ስሙኒ እየከፈለ ይጓጓዛል። አልፎ አልፎም በራሱ መኪና ይከንፋል። በማዶ አሻግረው ሲያዩት ከሰው የዣንጥላው ብዛት የሚበልጥ ይመስላል። አንዱ ዣንጥላ የያዘው የቦታ ስፋት ሦስት ሰው ሊያስቆም የሚችል ወይም ከውስጡ ሁለትና ከዚያም በላይ ሰው የቆመበት መስሎ ይታየኝ ነበር። የዣንጥላው አይነትም ሙሉ በሙሉ ጥቁርና ሰፋፊ ነው። አብዛኛው የአዲስ አበባ ሕዝብ የለበሰው ጥቁር የሱፍ ኮት ሲሆን ጋቢ መልበስም ጸያፍ አልነበረምና አንዳንድ ሴቶች ሴቶችና አዛውንቶች ለብሰው ወደ ስራ መሄድ የተለመደ ነበር። አንዳንድ ሰዎችም ያጠለቁት ጫማ በጥንት ጊዜ የክቡር ዘበኛ ጫማ ወይም የጦር ሰራዊት እየተባለ ይጠራ የነበረው ሶሉ በብረት የተሰራ ነው። ከብረቱ ብዛት የተነሳ ጩኸቷ አድርስ ነው። አራት ኪሎ ሆነው የረገጡት እሪ በከንቱ ሆኖ የሚሰማ ይመስላል። አብዛኛው የአዲስ አበባ ነዋሪ የሚጠጣው ጠጅና ቢራ ነበር። ከጠዋት እስከ ማታ መጠጣት ስለማይከለከል አዲስ አበባ በዚህ በኩል ጥሩ አልነበረችም። ምክንያቱም በስራ ቀንና ሰዓት በየመንገዱ ቢያንስ አንድ ሰው ሰክሮ ሲወላገድ ማየት የተለመደ ነበር። የአዲስ አበባ መዝናኛዎች ፒያሳ ወይም አራዳ፣ አራት ኪሎ፣ ስድስት ኪሎ፣ ካሳንችስ፣ ውቤ ሰፈር፣ ገዳም ሰፈር፣ ሰንጋተራና ንፋስ ስልክ ብቻ ነበሩ እነ መገናኛ፣ ኮተቤ፣ ቦሌ፣ ኮልፌ፣ መካኒሳ፣ ገርጂና ሌሎቹ አይታወቁም ነበር። እነዚህ ቦታዎች ስንዴና ገብስ የሚያበቅሉ የእርሻ መሬቶች እና የገበሬ መንደሮች ነበሩ። በዚህ ወቅት አዲስ አበባ በጣም ጠባብ ነበረች። የህዝቡ ብዛትም ስድስት መቶ ሺህ ነው ይባል ነበር። ኑሮም በጣም ርካሽ ነበር። ትምህርት ለመማር እንዳሁኑ ለምኖ ሳይሆን ተለምኖ ትምህርት ቤት የሚገባበት ወቅት ነበር። በስኮላርሺፕ ወደ አሜሪካና እንግሊዝ ሀገር ለመሄድም እባካችሁ ሂዱና ተማሩ እየተባለ መንግስት የሚማጸንበት ጊዜ ነበር። የአዲስ አበባ ህዝብ የኑሮ ሁኔታ በተመለከተ ሁሉ ሰው እንደ አቅሙ ይሰራል፣ ስራ አቶ የሚንከራተት ዜጋ አልነበረም። በተለይም መጻፍ እና ማንበብ ከቻለና ዘመድም ካለ ቢያንስ የተላላኪነትና የዘበኝነት ስራ በቀላሉ ማግኘት ይቻላል ለማንኛውም የስራ አይነት አግኝቶ ለመቀጠር ግን ተያዥ ያስፈልገዋል ወፍራም ዘመድ ካለውና ማንበብና መጻፍም የሚችል ከሆነ ቢያንስ የወረዳ አልያም የአውራጃ ገዥ ሹመት ያገኛል የተማሩ ሰዎች በጣም ጥቂት ስለነበሩ ስራን አማርጠው ነበር የሚቀጠሩት። በዚያም ጊዜ አስተማሪነትና ወታደርነት የተወደደና የተከበረ ስራ ስለነበር ብዙዎቹ የሚመርጡት በእጩ መኮንንነት ኮርስ ተምረውና ሰልጥነው ወታደር ለመሆን ከፍተኛ ፍላጎት ነበራቸው

Ah, December, December, December, December, December, December, December, December, December, December, December, December, December, December, December, December,